ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በኢትዮጵያ በቅርቡ የአስቸኳይ ጊዜ አዋጅ የተጣለው ከቁጥጥር ውጭ የወጡ ሁከቶችን በመደበኛ ሕጋዊ ስርዓት መፍታት ባለመቻሉ ነው ሲል መንግሥት አስታውቋል። ዩናይትድ ስቴትስ የአውሮፓ ሕብረትና ኔዘርላንድስ ግን አዋጁ ሳይሆን መፍትሄው ሁሉን አሳታፊ ስብሰባ ጠርቶ መወያየት እንደሆነ ያሰምሩበታል። አገራችንንና ሕዝባችንን በሚሊተሪ አስተዳደር ጠርንፈው ለመግዛት ያመቸው ዘንድ የጣለው የአስቸኳይ ጊዜ አዋጅ አሁን ለተነሳው መሠረታዊ የሕዝብ ጥያቄ መፍትሄ ይሆናል ብለን አናምንም። ሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። ከዜናው በኋላ ይቀርባሉ። ጤናስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ የዛሬ ማክሰኞ 13 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐየንን፣ ፕሮግራሙን ንጉሱ ታምሬ ይመራል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ኢትዮጵያ ውስጥ ባለፈው ሳምንት የአስቸኳይ ጊዜ አስተዳደር የታወጀ ቢሆንም የጸጥታ ስጋት የለም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገልጸዋል። አዋጁ ባለፈው ሐሙስ የታወጀው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን እንደተሰናበቱ ባስታወቁ ማግስት መሆኑ የሚታወቅ ነው። የሀገሪቱ መንግስት የፖለቲካ ውጥረት ለማርገብ ሲል በርካታ የፖለቲካ መሪዎችንና መንግስትን የሚነቅፉ ሰዎችን ከእስር ከለቀቀ ሁለት ቀናት በኋላም ነው። ኢትዮጵያ ውስጥ ካለፉት ሁለት ዓመታት ወዲህ ኃይል መጠቀም የተቀላቀለባቸው ተቃውሞዎች ስካሄዱ ቆይተዋል። የተቃውሞ መነሻ በሀገሪቱ ባሉት የፖለቲካ ፓርቲዎችና በብሔር ብሔረሰብ መካከል የስልጣን ክፍፍሉ ከፍ እንዲል የሚል ጥያቄ መሆኑ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ዛሬ አዲስ አበባ ላይ ለአምባሳደሮች በሰጡት መግለጫ መንግስት የአስቸኳይ ጊዜ አስተዳደር ያወጀው በመደበኛው ሕግ የማስከበር ተግባር ብቻ የተቃውሞ ሂደቱን ለመቆጣጠር ባለመቻሉ ነው ብለዋል። ስለዚህ ጉዳይ በአብይ ርዕሳችን ላይ ሰፋ ያለ ዘገባ ይቀርባል። የተባበሩት የህጻናት መርጃ ድርጅት ዩኒሴፍ ዛሬ ባወጣው መግለጫ የጨቅላ ህጻናትን ህይወት ለመታደግ ዓለም አልሰራም ሲል አስታውቋል። በድሃ አገሮች ከሚወለዱት አንድ ሺህ ህጻናት 27 እንደሚሞቱና በበለጸጉት አገራት ግን ሦስት ብቻ መሆናቸውን ገልጿል። በኢትዮጵያ አዲስ ከሚወለዱ ህጻናት ሃያ ዘጠኙ እንደሚሞቱ ዩኒሴፍ ያወጣውን አሐዝ በመጥቀስ መለስካቸዋማ አጭር ሪፖርት አድርሶናል። በተባበሩት መንግስታት የህጻናት መርጃ ድርጅት ዛሬ ባወጣው መግለጫ አዲስ የሚወለዱ ህጻናት ሞት በተለይ በዓለም ድሀ አገሮች ውስጥ እጅግ አሳሳቢ እንደሆነ አስታወቀ። በዚህ ድርጅቱ ዛሬ ይፋ ባደረገው ዘገባ በጃፓን በአይስላንድና በሲንጋፖር የሚወለዱ ጨቅላዎች በሕይወት ለመኖር ያላቸው ዕድል እጅግ ከፍተኛ ነው ብለዋል። በአንጻሩ በፓኪስታን፣ በማዕከላዊ አፍሪካ ሪፐብሊክና በአፍጋኒስታን የሚወለዱት ደግሞ ጽኑ ፈተና ያጋጥማቸዋል። ባለፉት 25 ዓመታት ከ5 ዓመት በታች ዕድሜ ያላቸውን ሕፃናት ሞት በግማሽ ያህል መቀነስ ብንችልም ከአንድ ወር በታች ዕድሜ ላላቸው ጨቅላ ሕፃናት የሚያጋጥማቸውን ሞት ለመቀነስ ተመሳሳይ ጥረት አላደረግንም ሲሉ የድርጅቱ መሪ ኤንሪታ ፎር ተናግረዋል። ከእነዚህ ሟች ጨቅላዎች የአብዛኞቹ ሕይወት ሊተርፍ የሚችል መሆኑ ደግሞ የዓለም ድሃ ሕፃናትን እንደ ገፋናቸው ቁጥር ነው ሲሉም ጨምረዋል። አዲስ ለሚወለዱ ሕፃናት ክፉ ስፍራዎች ናቸው ተብለው ከተለዩ የዓለም ዐሥር አገሮች መካከል ስምንቱ የሚገኙት ከሳሐራ ደቡብ ባለው የአፍሪካ አህጉር ነው። በኢትዮጵያ አዲስ ከሚወለዱ አንድ ሺህ ሕፃናት መካከል ሀያ ዘጠኙ አንድ ወር እንኳ ሳይኖሩ ይሞታሉ። በደሃ አገሮች አማካዩ የሟቾች ሕፃናት ቁጥር ሀያ ሰባት እንደሆነ ይኸው የዩኒሴፍ ዘገባ ያመለክታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የሩዋንዳ ወታደራዊ ኃይል መጥፎ የኑሮ ሁኔታን በመቃወም ከመጠለያቸው በወጡ የኮንጎ ስደተኞች ላይ ዛሬ ተኩስ ከፍቷል። ከሶስት እስከ አራት ሺህ የሚሆኑ ስደተኞች በምዕራብ ሩዋንዳ ካሮንጊ ወረዳ ላይ በሚገኘው የተባበሩት መንግስታት ድርጅት የስደተኞች አገልግሎት መስሪያ ቤት ፊት ተቃውሞ ለማካሄድ ሲሉ ከዚህ ካለው መጠለያቸው ወጥተው ለሁለት ሰዓታት በእግር ተጉዘዋል። በአሜሪካ ድምፅ የማዕከላዊ አፍሪካ ሪፑብሊክ አገልግሎት ዘጋቢ በዘገበው መሰረት ወታደራዊ ኃይል በከፈተባቸው ተኩስ አንድ ስደተኛ ቀላል ጉዳት ደርሶበታል። ስደተኞቹ ወደ ሌላ ሀገር ሄደው ለመስፈር ነው የሚፈልጉት፣ ካልሆነ ግን ወደ ሀገራቸው በእግር እንደሚመለሱ ገልጸዋል። በመብታችን ችላ መባል ተሰላጅተናል። እዚህ ደህንነት አይሰማንም። እዚህ ሀገር መኖር ስለማንችል ወደ ሌላ ሀገር ሄደን ለመስፈር እንፈልጋለን ሲሉ በኪቢዛ ካምፕ ያለው የኮንጎ ስደተኞች ኮሚቴ ፕሬዚደንት ሉዊስ አምቦ አስገንዝበዋል። ከዚህ በሀገሪቱ ከቆዩት የስደተኞች ሰፈሮች አንዱ ሲሆን 17000 የሚሆኑ የኮንጎ ተወላጆች ተጠለውበታል። ዩናይትድ ስቴትስ የሶሪያ ኩርዶችን ማስታጠቋን ታቆም ዘንድ ቱርክ ጠይቃለች። በተጨማሪም አንካራ በሶሪያ በሚገኙ ኩርዶች ላይ እያካሄደች ባለችው ዘመቻ ጣልቃ እንዳትገባ ስትል ደማስቆን አስጠንቅቃለች። የአሜሪካ ድምጿ ላቲካ ሆክ ያጠናቀረችውን አጠር ያለ ዘገባ አሉላ ከበደ ያቀርባል። ደማስቆ አፍሪን ላይ በቱርክ ጦር የተቃጣባቸውን ጥቃት ለመቋቋም ትንቅንቅ የያዙትን የኩርድ ተዋጊዎች ለመርዳት አፍቃሪ መንግሥት ሚሊሻዎችን ለመላክ ማቀዷን ያተተውን ዜና ተከትሎ ነው የቱርክ ባለሥልጣናት በትላንትና ዕለት ማስጠንቀቂያውን ያሰሙት። በቱርክ የሚደገፉት የሶሪያ አማጽያን በፊ ናቸው ኃይላቸውን አፍሪንን የሚቆጣጠሩትን የኩርድ ሚሊሻዎች ለመውጋት ወደሚያስችላቸው ሶሪያን ከቱርክ ወደሚያዋስነው ድንበር አቅራቢያ አጓጉዘዋል። ይህ በእንዲህ እንዳለ ዮርዳኖስን በመጎብኘት ላይ የሚገኙት የቱርኩ የውጭ ጉዳይ ሚኒስትር ሜቭሉት ካቭሶግሉ ለጋዜጠኞች በሰጡት ቃል የጦር ኃይላቸው በእንግሊዝኛው አጽህሮት መጠሪያው ዋይ ፒጂ በመባል የሚታወቀውን የኩርድ ሕዝብ ተከላካይ ቡድንም ሆነ አንካራ በአሸባሪነት የፈረጀችውን የኩርድስታን ሠራተኞች ፓርቲ ፒኬኬን ለመታደግ የሞከረ የትኛውንም ወገን ይፋለማል ብለዋል። የሶሪያ መንግስት ከአፍሪን ግዛት የሚዘልቀው አካባቢውን ከፒኬኬና ከዋይ ፒጂ ለማጽዳት ከሆነ ችግር አይኖርም። ነገር ግን ዓላማው ዋይፒጂን ለመታደግ ከሆነ የሚያስቆመን የለም። ቱርክን ወይም የቱርክን ጦር የሚያቆመው አይኖርም። ያም በአፍሪን፣ በማንቢጅ እና ከኤፍራጠስ በስተምስራቅ በሚገኘው አካባቢ በሙሉ ተፈጻሚነት ይኖረዋል ነው ያሉት። የውጭ ጉዳይ ሚኒስትሩ የሶሪያውን ፕሬዚዳንት ባሽር አልአሳድን አጥብቃ የምትቃወመው ቱርክ በሶሪያ አንዳችም የግዛት ይገባኛል ጥያቄ ግን አንስታ አታውቅም። ይሁን እንጂ የኩርድ ሚሊሻዎችን በአሸባሪነት ከመፈረጇን ባሻገር ለግዛቷ ደህንነት አደጋ ይደቅናሉ ብላ ታምናለች። ዩናይትድ ስቴትስ የእስላማዊ ጽንፈኛ ቡድን አይሲስ ተዋጊዎች ሶሪያ ውስጥ ይቆጣጠሯቸው ከነበሩ ቦታዎች ተዋግተው ያስለቀቁትን የሶሪያ ኩርዶች ይዞታቸውን አጠናክረው ይረጉ ዘንድ ማስታጠቋ አንካራን ማስቆጣቱ ይታወቃል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ባለፈው ሳምንት ቱርክን በጎበኙበት ወቅት ከኔቶ አባል አጋራቸው ቱርክ ጋር ያላቸውን ልዩነት ለመፍታት በሚያስችሉ ሀሳቦች ዙሪያ መምከራቸው ተዘግቧል። በሶሪያ የሚካሄደውን ጦርነት የሚከታተል ቡድን በገለጸው መሰረት የሀገሪቱ መንግስት ከደማስቆ ወጣ ብሎ በሚገኘው በአማጽያን ቁጥጥር ስር ባለው ምስራቃዊ ጎታ ላይ ዛሬ ባካሄደው የአየር ድብደባ ቢያንስ አርባ አምስት ሰዎች ተገድለዋል። ብሪታንያ የሚገኘው ስለ ሶሪያ ጉዳይ የሚከታተለው የሰብአዊ መብት ቡድን እንደሚለው ትላንት በተካሄደው የአየር ድብደባ አንድ መቶ የሚሆኑ ሰዎች ተገድለዋል። ምስራቅ ቦታ በደማስቆ አጠገብ ከነበሩት የመጨረሻው በአማጽያን ቁጥጥር ስር ያለ ቦታ ነው። አድማጮች ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሩሲያ ባለፈው ዓመት በተካሄደው ምርጫ ጣልቃ መግባቷ የምርጫውን ውጤት አጋድሏል በሚለው እምነት ላይ ዛሬ በአዲስ መልክ ጥቃት ከፍተዋል። የዩናይትድ ስቴትሱ መሪ በትዊተር ባስተላለፉት መልእክት የቀድሞ ፕሬዚደንት ባራክ ኦባማ በሩሲያ ጣልቃ ገብነት ላይ ምላሽ ከመስጠት የተቆጠቡት ዲሞክራቷ ተወዳዳሪ ሂለሪ ክሊንተን የሚያሸንፉ መስሏቸው ሁኔታዎችን ማባባስ ስላልፈለጉ ነው ብለዋል። እኔ ካሸነፍኩ በኋላ ግን ሁኔታው ተለውጦ የሩሲያ ጉዳይ የዲሞክራቶች ርዕስ ሆነ፣ ሲሉም አክለዋል። በሌላ ትዊተርም ከኦባማ ይልቅ በሩሲያ ላይ የምጠነክረው እኔ ነኝ ብለዋል። በሌሎች ተከታታይ የትዊተር መልዕክቶች ደግሞ ለሩሲያ ጣልቃ ገብነት ኦባማን ተጠያቂ ያደርጋሉ። እንደ እውነቱ ከሆነ ግን የኦባማ አስተዳደር ባለፈው ዓመት የተካሄደው ምርጫ እንዳበቃ ታኅሳስ ወር ላይ ለሩሲያ ጣልቃ ገብነት ምላሽ ሰጥቷል። በዘጠኝ ሩሲያውያን ግለሰቦችና ተቋማት ላይ ማዕቀቦች ጥለዋል። ሰላሳ አምስት ሩሲያውያን ባለሥልጣኖችን ከአሜሪካ እንዲወጡ አድርገዋል። ሩሲያውያን ለስለላ ተግባር ይጠቀሙባቸዋል የተባሉ ሁለት ግቢዎች እንዲዘጉም አዘዋል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው የሰዓቱን ዜና ነበር ያሰመናችሁ ወደ ኋላ ከሚቀርቡ ዘገባዎች አንዱ ለቅምሻ ሲያትል ዋሽንግተን ላይ ለሶስት ቀናት የተካሄደ የሲቪል ማህበረሰብ ድርጅቶችና የፖለቲካ ፓርቲዎች ስብሰባቸው የተሳካ እንደነበረ ተሳታፊዎቹ ገልጸዋል በነገራችን ላይ ከዚህ በፊትም አስቸኳይ ጊዜ አዋጅ በነበረ ጊዜም ከዛም በኋላ ስብሰባዎችን አድርገናል። መከራውን ትግሉን ያበዛዋል እንጂ ስብሰባ ከማድረግ አያግደንም። የሽግግር ጉዳይ አስፈላጊነቱን አምነንበታል። በዛም አቅጣጫ የፖለቲካ ድርጅቶች ተሰባስበው አንድ የሽግግር ሰነድ እንዲያዘጋጁ ያዘጋጁም ስላሉ የተለያዩ የሽግግር ሰነዶች ስላሉ ከዛ ጨምጠው እንዲያወጡ ሀሳብ ሰጥተናል። በጉባኤው ላይ ከኢትዮጵያ የተሳተፉት የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋና የአስተባባሪው የኢትዮጵያ ህብረተሰባዊ ድርጅቶች ትብብር ዋና ጸሐፊ ዶክተር እርቁ ይመር ናቸው። ዘርዘር ያለ ዘገባ በምሽቱ ዝግጅታችን ይዘናል። አሁን የዕለቱ አብይ ርዕስ። በአሁኑ ሰዓት ሀገሪቱ ሰላማዊ መሆኗን ተቋማቷ ያለምንም ችግር ስራቸውን እየሰሩ መሆኑን የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ተናግረዋል። የአዲሱ ጠቅላይ ሚኒስትር አሿሿምም በጣም በተሳለጠ ሁኔታ እየተካሄደ መሆኑን ጠቁመዋል። የውጭ ጉዳይ ሚኒስትሩ ባደረጉት ገለጻ ላይ የተገኙት አምባሳደሮችና ዲፕሎማቶች ግን የአስቸኳይ ጊዜ አዋጁ ለመፍትሔ እርምጃዎች እንቅፋት እንዳይሆንና ሰብአዊና ዲሞክራሲያዊ መብቶች እንዳይጣሱ ስጋታቸውን ገልጸዋል። የውጭ ጉዳይ ሚኒስትሩ ተቀማጭነታቸው አዲስ አበባ ከሆኑ አምባሳደሮችና ዲፕሎማቶች ጋር ያደረጉትን ውይይትና ገለጻ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኮልናል። This is the biggest ever gathering that I have made. ውጭ ጉዳይ ሚኒስትር ዶክተር ወርቅነገበየው በመግቢያቸው አዋስተው እንደ እንደገለጹትም በተግባርም እንደታየው በርከት ያሉ አምባሳደሮች፣ ዲፕሎማቶችና መቀመጫቸው በአዲስ አበባ የሆነ እንግዶች የተገኙበት ነው የዛሬው ስነ ስርዓት። ዓላማውም በአስቸኳይ ጊዜ አዋጁና በጠቅላይ ሚኒስትሩ የስልጣን መልቀቂያ ጥያቄ ላይ ማብራሪያ መስጠት ነበር። ውጭ ጉዳይ ሚኒስትር ዶክተር ወርቅነ ገበየው እንዳሉት የአስቸኳይ ጊዜ አዋጁ የወጣው በሁኔታዎች አስገዳጅነት ነው። እንደዚህ ዓይነቱ የጸጥታ ችግርና አለመረጋጋት ሞት፣ የመቁሰል አደጋ እና የንብረት ውድመት አስከትሏል። የኅብረተሰቡን ደህንነት ከማረጋገጥ የኢኮኖሚ አውታሮችን ከጥፋት ከመከላከል የሀገሪቱን ሰላምና ጸጥታ ከማረጋገጥ በላይ የኢትዮጵያን ሕዝብ ሰላምና ጸጥታ ከመጠበቅ አንጻር አሁን እነዚህ የጸጥታ ችግሮች በተለመዱት የሕግ አግባቦች ሊቀረፉ እንደማይችሉ ግልጽ ሆኗል። ፌዴራል መንግሥቱ ሕግና ሥርዓት እንዲያስከብር ኅብረተሰቡ ሲጠይቅ ቆይቷል። በዚህም መሠረት የሚኒስትሮች ምክር ቤት ሁኔታውን በሚገባ ካጤነ በኋላ ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን ለመጠበቅ ከየካቲት ዘጠኝ ቀን ጀምሮ የሚተገበር የአስቸኳይ ጊዜ አዋጅ አውጥቷል። የጠቅላይ ሚኒስትር ኃይለማርያም ደሳለኝን የስልጣን መልቀቂያ ጥያቄ በተመለከተም ጥያቄው በፓርላማ እስኪጸድቅና ተተኪ ጠቅላይ ሚኒስትር እስኪሾም በኃላፊነት እንደሚቆዩ ዶክተር ወርቅነህ አብራርተዋል። እናም ሁለቱ ወቅታዊ ጉዳዮች የዲፕሎማቲክ ማህበረሰቡን ሊያሳስቡ እንደማይገባና ሁኔታዎች ከቁጥጥር ውጭ እንዳልሆኑ ነው ውጭ ጉዳይ ሚኒስትሩ ያብራሩት። ቢፎር አይ ጊቭ ዩ ዘ ፍሎር ሌት ሚ ሹር ዩ ዋን ቱ ስሪ ቲንግስ ዩር ኤክስለንሲስ ክቡራትና ክቡራን አንድ ሁለት ሦስት ነገሮች ላረጋግጥላችሁ እፈልጋለሁ። ባለፈው ሳምንት በኢትዮጵያ የተፈጠረው ሁኔታ እንደሚያሳስባችሁ አውቃለሁ። ለእነዚህ ሐሳቦቻችሁ ቦታ እንሰጣለን። አጋሮቻችን፣ ዓለም አቀፉ ማኅበረሰብ፣ እንደ አስተማማኝ የኢትዮጵያ ወዳጆች፣ ሁኔታው ትኩረታችሁን ሊስብ አንዳንዶቻችሁንም ሊያስጨንቃችሁ ይችላል። ላረጋግጥላችሁ የምፈልገው አንድ ነገር በአሁኑ ሰዓት አገሪቱ ከጥግ እስከ ጥግ ሰላማዊና የተረጋጋች መሆኗን ነው። ሁለተኛው የኢትዮጵያ ተቋማት ያለምንም ችግር ሥራቸውን በተሳለጠ መንገድ እየሠሩ መሆናቸው ነው። የአዲሱ ጠቅላይ ሚኒስትር አሿሿምም በጣም የተሳለጠ ሂደት ላይ ነው። ገዢው ፓርቲ ያለምንም ችግር በሀገሪቱ ሕግ መሠረት በፓርቲው ደንብና በሀገሪቱ አሠራር መሠረት በዚህ ጉዳይ ላይ በይፋ እየሠራ ነው። ስለሆነም ምንም አይነት ችግር ይከሰታል ብለን አንጠብቅም። ስለዚህ ይሄ እኔ የምሰጣችሁ ማረጋገጫ ነው። እያንዳንዱን ጉዳይ ለእናንተ ማሳወቄንም እቀጥላለሁ። ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የመክፈቻ ንግግርና ከሚኒስትር ዴታዋ ሂሩት ዘመነ ማብራሪያ በኋላ ውይይቱ የቀጠለው በዝግ ነው። እናም በጥያቄና መልስ የተነሳውን አስተያየት የተሰጠበትን ማወቅ አይቻልም። በንጽጽር አጠር ያለ ከሚመስለው የዝግ ውይይት በኋላ ያነጋገርኳቸው አንዳንድ አምባሳደሮች ግን በተለይ አስቸኳይ ጊዜ አዋጁ መጣል እንደሚያሳስባቸው ነው የገለጹት። በኢትዮጵያ የአውሮፓ ኅብረት አምባሳደር ጆዋን ቦርግስታም ከእነዚህ አንዱ ናቸው። ኢያ ል በኢትዮጵያ የኔዘርላንድ አምባሳደር ቤንት ቫን ሉዝ ድሪኸት በተለይ መፍትሄው አሳታፊ ውይይት መሆኑን ከመግለጽ አንጻር የአውሮፓ ኅብረትን አቋምን ያንጸባረቁት የአስቸኳይ ጊዜ አዋጁ የሚያሳስባቸውም ካለፈው ልምድ በመነሳት ጭምር መሆኑን አብራርተዋል። there is concern because during the last state of emergency, we have witnessed many arrests without a warrant from a judge, and there were thousands of people arrested. we know that. and there was concern, of course, because it is about respecting the democratic freedom of the united states መሰረታዊ በሆኑት የመሰብሰብና ሀሳብን በነጻነት የመግለጽ መብቶች ላይ ገደብ እንደሚጥል በማስታወስ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በአማራ ክልል ጎንደር ከተማ ለሶስት ቀናት የተጠራው አድማ ዛሬ ለሁለተኛ ቀን መቀጠሉ ታውቋል። በሌላ በኩል ከእሳቸው የተቋረጠ ከሚለቀቁ እስረኞች መካከል ወይዘሪት ንግስት ይርጋ ማምሻውን ከእስር ተፈታለች። ጽዮን ግርማ አነጋግራታለች። ቀጥሎ ይቀርባል። በትላንትናው ምሽትና ዛሬ ያነጋገር ናቸው። ነዋሪዎች እንደገለጹልን በጎንደር ከተማ ለሶስት ቀናት አገልግሎት የማቋረጥ አድማ የተጠራው ከተማ ውስጥ በተሰራጨ የጥሪ ወረቀት እንደሆነ ገልጸውልናል። በዚህም ምክንያት ትናንት የተጀመረው የንግድ አገልግሎት የማቋረጥ አድማ ዛሬም መቀጠሉን ያነጋገር ናቸው። ስማቸውን መግለጽ ያልፈለጉ ነዋሪ ይናገራሉ። ሪያው እንደተዘጋ ነው። እንቅስቃሴ መንግስት መኪናና እንደ ሁለት ሲመላለሱ ነበር እና አንዳንድ የጸጥታ መኪኖች የፖሊስ መኪኖች ይመላለሱ ነበር እንጂ ሌላ ነገር እንቅስቃሴ፣ ምንም ነገር እንቅስቃሴ የለም። ሁሉም ዝግ ነው። ሰው ለምን እንደተዘጋ ያውቃል። ምክንያቱም ተስማምቷል። አዎ አንደኛ የኑሮ ድነት አለ፣ ሰአት ድነት አለ፣ መልካም አስተዳደር የለም። አሁን ይሄ በመዝጋቱ የሚከስሩ ሰዎች የሉም። የሚጎዱ ነጋዴዎች ማለት የቀን ሰራተኛው፣ ዝቅተኛ ነጋዴ፣ ማንም ይጎዳል። ሌላ ማን ይጎዳል ያለው በራሱ ካለ ካፒታል አውጥቶ ይጠቀማል። ቅዳሜ ገበያ፣ ፒያሳ፣ አዘዞ የተባሉ ዋና ዋና የገበያ ቦታዎች የሚገኙባቸው አካባቢዎችን ጨምሮ አብዛኞቹ የንግድ ቦታዎች መዘጋታቸውን ይናገራሉ። በሌላ በኩል መንግስት ክሳቸው እንዲቋረጥ ከገለጸው እስረኞች መካከል በዛሬው ዕለት ከወልቃይት የማንነት ጥያቄ ጋር በተያያዘ በጎንደር ከተማ በተቀሰቀሰው ተቃውሞ በሰልፉ ላይ ፎቶግራፏ ይታይ የነበረው ወይዘሪት ንግስት ይርጋ በዛሬው ዕለት ማምሻውን ከስር ተፈታለች። አነጋግሪያት ነበር። ንግስት፣ እንኳን ለቤትሽ አበቃሽ፣ እንኳን ከስር ተፈታሽ። ጽዮን እባላለሁኝ ከአሜሪካ ድምጽ ነው። እያለቀሽ ነው እንዴ? አሁን የወጣሹ ከእስር ቤት ምንድን ነው ስሜታዊ ያደረገሽ? ሰው የሚቀበለኝ ሰው ዝናብ ነው ሰው ምንም ነገር ሰው ሰው ንግስት፣ እንግዲህ ከታሰርሽ በኋላ ነው ስለ አንቺ ማንነት መሰማት የጀመረውና፣ የታሰርሽበት ምክንያት እንደ ምንድን ነው ትያለሽ? በራስሽ አማራነት ወንጀል አይደለም። ስላልስብታ ብቻ ነው የመማሰብ ከዛ ውጭ ምንም አይነት ወንጀል የለብኝም። ለሰብስለኝም የማይገባ የማነት ጥያቄ ከዛ ውጭ ምንም አይነት ነገር የሰራን የለም። ንግስት ይርጋ ምስጋና አለኝም ብላኛለች። ምን ላይ ኢትዮጵያ ህዝብ፣ ምን ላይ ኢትዮጵያ ህዝብ በሀዘን ወይም በደስታይም ከጎን የለ ነበረ። ምን ላይ ኢትዮጵያ ህዝብ ብሎ ፖሊስጋ አይበትል። ስለ እስር ቤት ቆይተዋ በተመለከተ ለቀጣይ ፕሮግራም አቆይተነዋል። ከዛ በፊት ግን የምናገረው አለ ብላለች። የቀሩ ወንድሞቻችን እህቶቻችንም አሉ። ዛሬ ነ ማለጣን ብዬ በግድ ነው የወጣሁት ያልተፈቱ እህቶቻችን አሉ። መጥፎ ጊዜ አብረን አሳልፈናል። ዛሬም ይሄ ነገር ሲሆን አብረን እንድንወጣ እንፈልጋለን። ከወንዶችም ቢሆን ያልተፈቱ በጣም ብዙ ወንድሞቻችን፣ በጣም ብዙ ወገኖቻችን አሉ። እነሱ እንዲከትሉ እንፈልጋለን። በኢትዮጵያ የፖለቲካ ምህዳሩን ለማስፋት በሚል መንግስት እርምጃ መውሰዱንና ና ፖለቲከኞችና ሌሎች ሰዎችን እንደሚፈታ ባስታወቀው መሰረት እስረኞች እየተፈቱ ሲሆን ከእስር የተፈቱት እስረኞች የሚጠይቁት አንድ ጥያቄ አለ። ከእኛ በኋላም እስር ቤት ውስጥ የሚቀር እስረኛ አለ የሚል በአማራ ክልል የተፈጠረውን አድማ በተመለከተ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት አቶ ንጉሱ ጥላሁንን ለማነጋገር ጥረት አድርጌ ነበር። ስብሰባ ላይ መሆናቸውን ገልጸውልኛል። በአዴን የበአዴን ስራ አስፈጻሚ ጽህፈት ቤት ግምገማና ውይይት አለመጠናቀቁም ታውቋል። በሌላ በኩል በሀገሪቱ አስቸኳይ ጊዜ አዋጅ የታወጀ ሲሆን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣናቸውን የመልቀቂያ ጥያቄ ማቅረባቸውም ይታወሳል። በተጨማሪም የደህዴን ማዕከላዊ ኮሚቴ የድርጅቱ ሊቀመንበርና ምክትል ሊቀመንበር ለመምረጥ ውይይት ላይ መሆኑም ታውቋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አድማጮች ቀጣዩ የመጽሔት ትንታኔ ወደ አዲስ አበባ ይመልሰናል። የመላ ኢትዮጵያ አንድነት ድርጅት መዕያድና ሰማያዊ ፓርቲ አገሪቷ ገብታለች ካሉት ውስብስብ ፖለቲካዊ ቀውስ እንድትወጣ ዓለም አቀፍ ጉባኤ እንዲዘጋጅ ጥሪ አቅርበዋል። በቅርቡ የተጣለው የአስቸኳይ ጊዜ አዋጅ እንዲነሳም ጠይቀዋል። መለስካቸው አመሃ ተከታዩን ልኮልናል። መዕያድና ሰማያዊ ፓርቲዎች ዛሬ ረፋዱ ላይ በጋራ በጠሩት ጋዜጣዊ መግለጫ ያተኮሩት እጅግ አሳሳቢ ነው ባሉት የአገሪቱ ወቅታዊ ጉዳይ ነው። የጽሑፍ መግለጫው እንዳመለከተው በፓርቲዎቹ እምነት የኢትዮጵያ ሕዝብ እየጠየቀ የሚገኘው የሥርዓት ለውጥን እንጂ ጥገናዊ ለውጥን አይደለም። ስለሆነም አዲስ ጠቅላይ ሚኒስትር መምረጡ መቅረት አለበት። በዚህ ፈንታ በውጭ አገርም ሆነ በአገር ውስጥ የሚገኙ የፖለቲካ ፓርቲዎች፣ የሲቪክ ማኅበራት፣ በአጠቃላይም በአገሬ ጉዳይ ያገባኛል የሚሉ ኢትዮጵያውያንን ሁሉ ያካተተ የውይይት መድረክ እንዲዘጋጅ ሁለቱ ፓርቲዎች ይጠይቃሉ። ከዚህ የውይይት መድረክም የመፍትሄ ሐሳቦች እንደሚመነጩ ያምናሉ። ባለፈው ሳምንት የታወጀው የአስቸኳይ ጊዜ አዋጅም ለችግሩ መፍትሄ አይደለም በማለት በአስቸኳይ እንዲነሳም ፓርቲዎቹ ጠይቀዋል። የሰማዩ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ አገራችንንና ሕዝባችንን በሚሊተሪ አስተዳደር ጠርንፎ ለመግዛት ያመቸው ዘንድ የጣለው የአስቸኳይ ጊዜ አዋጅ አሁን ለተነሳው መሠረታዊ የሕዝብ ጥያቄ መፍትሄ ይሆናል ብለን አናምንም። እንዲያውም ይህ ድርጊት ሕዝባችንን ወደ ባሰ የእርስ በርስ ግጭትና መተላለቅ ያመረዋል ብለን እንሰጋለን። ስለዚህ በሀገራችን ላይ የጣለው ተገቢ ያልሆነ የአስቸኳይ ጊዜ አዋጅ ያለምንም ቅድመ ሁኔታ በአስቸኳይ እንዲነሳ አጥብቀን እንጠይቃለን። አቶ አበበ አካሉ ለዚህ ለፓርቲዎቹ አቋም ተጨማሪ ማብራሪያ ለጋዜጠኞች ሰጥተዋል። በእርሳቸው አባባል የአስቸኳይ ጊዜ አዋጅ ደጋግሞ ማወጅ መፍትሄ ሊያመጣ አይችልም። መፍትሄው ያለው ሌላ ስፍራ ነው ይላሉ። በጣም የሚያሳፍረው አንድን አገር በአመት ሁለት ጊዜ አስቸኳይ አዋጅ ውስጥ መዶል ማለት እኔ አንድ ጤናማ ከሆነ መንግስት የሚጠበቅ አይመስለኝም። እ ፖለቲካው ይበላሻል፣ ኢኮኖሚው ይደቃል። በጣም እኮ ከፍተኛ ችግር የሚፈጠረው መፍትሄ አይሆንም። አስቸኳይ አዋጅ መፍትሄ የሆነ ትናንት ለጎንደር ህዝብ፣ ለባህር ዳር ህዝብ ትናንት መፍትሄ የሆነ እስካሁን በራቸውን ዘግቶ እኮ የተቀመጡት መፍትሄ አይሆንም። መፍትሄው ጠረጴዛ ዙሪያ ነው። አሁንም እየነገርነው ነው ነው ምንም እንኳን ቢረፍድ መፍትሄው በጠረጴዛ ዙሪያ ነው። እዚህ መጨረሻ ያስቀመጥና ተገራለች የስርዓት ለውጥ ነው አሁን ህዝቡ የጠየቀ ያለው ህዝባዊ ቢተኝነቱ እኮ አሁን ከፖለቲካ ፓርቲዎች ትግል በላይ የህዝቡ ቢተኝነት እኮ ነው። በከፍተኛ ደረጃ ገኖና አይሉ የወጣው እናንተ ጋዜጠኞችን የምታዩት ነው። ከምድር ጫፍ እስከ ምድር ጫፍ ነውጡ የስርዓት ለውጥ ይምጣለን አንፈልግም ነው በአደባባይ የተነገረ ያለው ህዝቡ እየጠየቀ ያለው የስርዓት ለውጥ እኮ ነው። ጥገና ሲጠገን ከረመ እኮ ያደግ አይ ምናምን ምን ተሐድሶ ጥልቅ ተሐድሶ የጥልቅ ጥልቅ ተሐድሶ የት ነው የሚታይ ሲኦል ቢገባ እንኳን ያደግ የሚታደሱ አይመስለኝም። ቢለበለበ ሲኦል ሳቱ ስለዚህ አሁን ምን አለበት፣ ብሔራዊ መግባባት ለመፍጠር ለምን አንሞክርም? ለምን በጠረጴዛ ዙሪያ አንቀመጥም? የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ የጠቅላይ ሚኒስትሩ የሥራ መልቀቂያ ማመልከቻ ማስገባታቸውን ተከትሎ የአስቸኳይ ጊዜ አዋጅ መታወጁን ፓርቲያቸው የተመለከተው በተለየ መንገድ እንደሆነ ጠቁመዋል። የጦር ኃይሎች ጠቅላይ አዛዡ ሥልጣናቸውን ለመልቀቅ በጠየቁበት ወቅት ይህ አዋጅ ሲታወጅ ጠቅላላ ስልጣኑን ወታደራዊ አዛዦች ይዙታል የሚል አንድምታም አለው ብለዋል ይሄ ደግሞ ለችግሩ መፍትሄ ሊሆን አይችልም ሲሉ ተናግረዋል የመያዱ ምክትል ፕሬዚዳንት አቶ ሙሉጌታ አበበም መፍትሄ ሊሆን የሚችለው የኢህአዴግ መንግሥት ከዚህ ቀደም ሲል ጀምሮት የነበረው እርምጃ ነው ይላሉ መፍትሄ ሊሆን የሚችለው የቀሩትን እስረኞች መፍታት እስከ ስር ድረስ ወርዶ መነጋገር ህዝብ ችግሩን ያውቀዋል ኢሕአዴግ እኮ አሁን ራሱን የመጣበትን መስመር በትክክለኛ መንገድ ቃሉን አክብሮ ተጠያቂ ነኝ አጥፍቻ ያለው የኢትዮጵያ ሕዝብ ይቅርታ ያደርግልኝ ብሎ ሲጠይቅ ነበር። ይቅርታውን ተቀብሎ ሳይጨርስ ወታደራዊ ትዕዛዝ መስጠቱ ወይም አስተዳደሩን ለወታደሩ መስጠት ተገቢ አይደለም። ችግር ፈቺ አይደለም። ችግር ፈቺም ሊሆን አይችልም። የተሻለ መፍትሄም እየመጣ እያለ ፖለቲካ እስረኞች ተፈተው ባሉበት አሁንም እንደገና የቀሩት መፈታት ሲገባቸው አስቸኳይ ጊዜ አዋጅ መጣሉ ለዚህች ሀገር የፖለቲካ ቀውስና አሁን ላለንበት ተጨባጭ ሁኔታ መፍትሄ የሚሰጥ አይደለም ብለን ነው ምናምነው። ሁለቱ ፓርቲዎች በጽሁፍ ያሰራጩት መግለጫ ኢትዮጵያ አሁን ያለችበት የፖለቲካ ቀውስ በዚሁ ከቀጠለ የአፍሪካን ቀንድ፣ መካከለኛውን ምስራቅንና የቀይ ባህር ክልልን ወደ ከፍተኛ የጦርነት ቀጠና የሚቀይር የህዝቦችን አብሮ የመኖር እሴት በእጅጉ የሚፈታተን እንደሆነም ይጠቁማል። አሜሪካን የመሳሰሉ ሀያላን መንግስታትም የአስቸኳይ ጊዜ አዋጁን ከመቃወም ባለፈ ዓለም አቀፍ ሕግን በተከተለ መንገድ ተጨባጭ እርምጃ እንዲወስዱ ያሳስባል። ቀጥሎም ሀገሪቱ አሁን ትገኝበታለች ለሚለው ውስብስብ ፖለቲካዊ ቀውስ መፍትሔ ያፈላልግ ዘንድ ዓለም አቀፋዊ ጉባኤ እንዲጠራ ይጠይቃል። መግለጫውን በንባብ ያሰሙት አቶ አበበ አካሉ ናቸው። ኢትዮጵያ ሀገራችን አሁን ያለችበት የፖለቲካ ውስብስብ ቀውስ የማያሳስበው አይኖርም። በመሆኑም አገሪቱን በአስተማማኝ ሁኔታ በማረጋጋትና ችግሮችን በሰከን ሁኔታ ለመፍታት ይቻል ዘንድ በኢትዮጵያ ጉዳይ ያገባኛል የሚል ግለሰብም ሆነ ቡድን እንዲሁም አህጉራዊና ዓለም አቀፋዊ ድርጅቶች በኢትዮጵያ ጉዳይ ዓለም አቀፍ ጉባኤ ይዘጋጅ ዘንድ የኢትዮጵያን መረጋጋትና ሰላም ለሚፈልጉ ሁሉ ጥሪያችንን እናስተላልፋለን። ዓለም አቀፋዊ ጉባኤ ይዘጋጅ ስትሉ ሶስተኛ ወገኖች በጉዳዩ እንዲገቡ እየጠይቃችሁ ነውን የሚል ጥያቄ ከጋዜጠኞች ተሰንዝሮ ነበረ። የመያዱ አቶ ሙሉጌታ አበበ ምላሽ ሰጥተዋል። በዋናነት መያድም በዚህ ሀሳብ ላይ ጠንክሮ ለመስራት ሀገር አቀፍ የፖለቲካ ፓርቲዎችም የሲቪክ ማህበራትም ሌሎቹም ኃይላት የትኛውም ቡድን የትኛውም በግለሰብ ደረጃ የሚሆን በሀገር ደረጃ በቡድንም ደረጃ ያለው ስለዚህች ሀገር ጉዳይ ያገባኛል የሚል አካል የሚነጋገርበት ዓለም አቀፍ የሆነ ጉባኤ እንዲዘጋጅ ነው እኛ የፈለግነው። ይህን ስንጠይቅ ሶስተኛ አካል ጣልቃ እንዲገባ ወይም ሌላ አካል መጥቶ በሀገሪቱ ለዋላዊነት ላይ ጣልቃ የሚገባ ኃይል ይኖር እያል አይደለም። መግለጫው በሀገሪቱ የሚገኙ የተለያዩ ቤተ እምነቶች መሪዎች ወይንም አባቶች ህዝቡ ከአምባገነኖች እየደረሰበት ነው ያለውን ግፍ እያዩ ዝምታን መምረጣቸው ከማስገረምም አልፎ የሚያስተዛዘብ ነው ሲል ወቅሷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በመጨረሻዊ መጽሔት ርዕስ ወደ ትግራይ እናልፋለን። በትግራይ ክልል በተለያዩ ወንጀሎች ተጠርጥረው ክሶቻቸው በመታየት ላይ የነበሩ ተከሳሾች ክሶቹ መቋረጣቸው ተነግሯል። የሦስት ተከሳሾች ግን እንደሚቀጥል የትግራይ ክልል ፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ትላንት በሰጡት መግለጫ አስታውቀዋል። አለም ፍስሐ ከመቀሌ ተጨማሪ አለሁ የኢህአዴግ ስራ አስፈጻሚ ኮሚቴ በኢትዮጵያ እያጋጠሙ ያሉ ያለመረጋጋት ችግሮች መነሻ በማድረግ ለአገሪቱ የተሻለ ሰላምና መረጋጋት ለመፍጠር በተለያዩ ክልሎች በወንጀል ተጠርጥረው የተያያዙትና የተከሰሱትን ሰዎች ክሳቸው እንዲቋረጥ መወሱሙ ይታወቃል። በዚህ መሰረት ሐምሌ 2009 ዓ.ም በትግራይ ስቴዲየም በተፈጠረው ግርግር ተጠርጥረው የተያዙት 16 ተከሳሶች ህዳር 24 2010 ዓ.ም በወልዲያ በተፈጠረው ችግር በስሜት ተነሳስተው ወደሚያስፈልግ ተግባር ገብተው ንብረት በማውደም የተከሰሱት 17 ተጠርጣሪዎች በተለያዩ የህን አለዋጅራት ወረዳ ከተሞች በነበረው አለመረጋጋት ተይዘው የነበሩ ወጣቶችና በህዳር 29ና 30 2010 ዓ ም በአዲግራት ዩኒቨርሲቲ በተፈጠረው ግጭት ተጠርጥረው የተያዙ 36 ክስተቶች በጠቅላላ ከ83 ተጠርጣሪዎች የ8ዎች ክስ ተቋርጠዋል ተባለ። የተቀር 3 ተጠርጣሪዎች ክስ አልተቋረጠም። የዚህ ምክንያት የፍትህ ቢሮ ኃላፊው አቶ አማንኤል አስፋ ሲገልጹ እቶም ሰለስተ ምስ ህይወት ምጥፋእን አካል ምጉዳልን ዝተኣሳሰር ስለ ዝኾነ ክጸንሑ ሰውስቱ ከህይወት መጥፋትና ከመጉደል ጋር የተያያዘ ስለሆነ እንዲቆዩ፣ ሰላሳ ስድስት ግን በዚህ በተቀመጠው መምዘኛ ሟልተው ስለተገኙ ከፌዴራል ጠቅላይ አቃቢ ህግ ጋር በመረዳዳት ክሳቸው እንዲቋረጥ ተደርገዋል። አቶ አማንኤል በመቀጠል የትግራይ ፍትህ ቢሮ የኢህአዴግ ስራ አስፈጻሚ ኮሚቴ ባሳለፈው ውሳኔ መሰረት ክሳቸው ለመቋረጥ መመዘኛ ያሟሉ ተጠርጣሪዎች ከፌዴራል ጠቅላይ አቃቢ ህግ በመረዳዳት እርምጃው እየተወሰደ መሆኑን ይገልጻሉ። በኢህአዴግ ስራ አስፈጻሚ ኮሚቴ የተወሰነው የተጠርጣሪዎች ክስ መቋረጥ በትግራይ ክልል ተግበር ላይ አልዋለም ብለው የተለያዩ ወገኖች የሚሰጡት መረጃ ስህተት መሆኑን አቶ አማኑኤል ጨምረው ይገልጻሉ። አረና ትግራይ ለፍትህና ዲሞክራሲ ባለፈው ሳምንት ባወጣው መግለጫ የተጠርጣሪዎች ክስ መቋረጥ በትግራይ ክልል ተፈጻሚ አልሆኑም ሲል በመግለጫው እንዳወጣ ይታወቃል። አልፍሳ ከመቀለ አድማጮች፣ አሁን ሶስት ሰዓት ተኩል ሆኗል። ወደ ዜናዎች እናልፋለን። ሩሲያ ባለፈው አመት በዩናይትድ ስቴትስ ምርጫ ላይ ጣልቃ ገብታለች የሚለውን ክስ የሚመረምሩት ሮበርት ሙለር አንድ ለንደን ያለ ጠበቃ ከሪክ ጌትስ ጋር ስለነበረው ግንኙነት ለመርማሪዎች ዋሽቷል ሲሉ ከሰዋል። ጌትስ የፕሬዝደንት ትራምፕ የምርጫ ዘመቻ ረዳት የነበሩ ሲሆኑ ከኡክራይን ጋር በተያያዘ ጉዳይ ገንዘብ ህገወጥ በሆነ መንገድ በማዘዋወር ተግባር ተከሰዋል። የልዩ መርማሪ ሮበርት ሙለር መስሪያ ቤት አሌክስ ቫን ደር ዙዋን የተባለው ጠበቃ ላይ ያለውን ክስ ይፋ ያደረገው ዛሬ ዋሽንግተን ዲሲ በሚገኘው ፍርድ ቤት ቀርቦ ጥፋተኛነቱን ይቀበላል በሚል እምነት ነው። ፍሎሪዳ በሚገኘው የሁለተኛ ደረጃ ትምህርት ቤት ላይ ባለፈው ሳምንት በተከፈተው ተኩስ አስራ ሰባት ሰዎች ከተገደሉ ወዲህ ፕሬዚደንት ትራምፕ መሳሪያ በሚገዙ ሰዎች የታሪክ ጀርባ ላይ የሚደረገው ምርመራ እንዲጠናከር የሚካሄዱን ጥረት እየደገፉ ነው። አሜሪካ ውስጥ በአሁኑ ወቅት በገፍ የሚፈጸመው ተኩስ እንዲቆም ከፍተኛ ጩኸት እየቀረበ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀዳሚው የምሽቱ ጥንብር እናልፋለን። በአንድ ወር ጊዜ ውስጥ አገር አድን ጉባኤ የተባለ ስብሰባ ኢትዮጵያ ውስጥ ለመጥራት ማቀዳቸውን ሲያትል ዋሽንግተን ላይ ለሦስት ቀናት የተካሄደ የሲቪል ማኅበረሰብ ድርጅቶችና የፖለቲካ ፓርቲዎች ስብሰባ ተሳታፊዎች አስታውቀዋል። ስብሰባው ለሦስት ቀናት ተካሂዶ ትላንት ተጠናቋል። ዝርዝሩን ሰለሞን አባተ ይዞታል። ሲያትል ዋሽንግተን ላይ ካለፈው አርብ እስከ ትናንት ሰኞ የተሰበሰቡት የፖለቲካ ድርጅቶችና የህብረተሰብ ወይም ሲቪክ ማህበራት ስብሰባቸው የተሳካ እንደነበረ ተናግረዋል። ይሸዋስ አሰፋ እባላለሁ። የሰማያዊ ፓርቲ ሊቀመንበር ነኝ። ለዚህ ለፓርቲዎች ስብሰባ ከአዲስ አበባ ነው የመጣሁት። እንግዲህ ከዚህ በፊት ይሄ ትብብር ባዘጋጀው የዳላስ ስብሰባ ላይም በእንግድነት ተገኝቼ ነበርና በጣም ጥሩ ነው። በተለይ ለለውጥ የሚሰሩ ድርጅቶችን ግብረሰናይ ድርጅቶችንም የፖለቲካ ፓርቲዎችንም የሚያሰባስብ ና የሚያቀራርብ ስራ እየሰሩ ነው። ከዛ በተረፈ የዜጎች ቻርተር የሚባል አዘጋጅተው የሰጡን ነበረ። መነሻ በዛ ሰማያዊ ፓርቲ በምክር ቤት ተወያይተንበት፣ ጠቃሚ እንደሆነ ለህዝብ መድረስ እንዳለበት አምነን እሱን እየሰራ ነበር። እንግዲህ ከዛ የቀጠለ ነው ይሄ ፓርቲዎች ስብሰባ። እንደ ፓርቲ የኢትዮጵያ ከአገዛዝ ወደ ዲሞክራሲ የሚደረገው ሽግግር እንደ ሁልጊዜው ወደ ባሰ እንዳይሄድ አጥብቀን እየሰራን ነው ያለው። ምናልባት ሰፊው እናነሰዋለን። በኋላ በስብሰባ ላይ እንደተነሳው ከሰገሌ ጦርነት ጀምሮ ያሉት ሽግግሮች በሙሉ ወደ ባሰ የሚወስዱ ናቸው እና እሱ ላይ መቼም ለውጥ ተፈጥሯዊ ነው አይቀርም እና ኢትዮጵያን የተሻለ የሚያደርግ ለውጥ ለማድረግ የሚመጣውን ለውጥ መነጋገር መሰባሰብ አለብን። ቢያንስ በሚያስማማን ነገር ላይ አንድ ላይ መስራት አለብን በሚል ሀገር ውስጥ አምስት ድርጅቶች ተጠርተናል ከዚህ ደግሞ ወደ ሀያ አንድ ድርጅቶች አጠቃላይ ወደ ሀያ ስድስት ድርጅት ነው የተጠራውና የፖለቲካ ድርጅቶች ነው የሚሉ የፖለቲካ ድርጅቶች ብቻ። አዎ የትብብር እዚህ ላይ አስተባባሪና ፕሮግራሙን ፋሲሊቴት ማድረግ ብቻ ነው እንጂ ውሳኔውም ላይ እንትኑም ላይ የፖለቲካ ድርጅቶች ብቻ ነው የሰሩት እና በጣም ደስ የሚልና ታሪካዊ ነበረ። የስብሰባው አዘጋጅ የሆነው የኢትዮጵያ ህብረተሰባዊ ድርጅቶች ትብብር ሀያ አምስት ሲቪክ ማህበራት የተሰበሰቡበት መሆኑን የገለጹት የትብብሩ ዋና ጸሐፊ ዶክተር ርቁ ይመርም የስብሰባው ውጤት የተሻለ ስራ ይገኛል የሚል መተማመን እንዳሳደረባቸው ተናግረዋል። በጣም ነው የተደሰትኩት። በጣም ነው የረካሁት። ከስብሰባው በፊት ትንሽ ፍርሃትና ስጋት ነበረኝ። ምክንያቱም ከዚህ በፊት የፖለቲካ ድርጅቶችን የማስተባሰብ ስራ ስሰራ ስለነበረ በጣም አስቸጋሪና ጨቃጫቂ ባልሆነ ነገር ሁሉ ይታይ ስለነበረ ያ ባህል አሁንም ይታያል ብዬ ፈርቼ ነበረ። በጣም ሰግቼ ነበር። ግን እንደዛ አልነበረም። ሪሊ ሁሉም ለመግባባትና ለመነጋገር ለመናበብ ጉትና ፍላጎት ነበረው። በስብሰባው ላይ የተገኙት ሀያ አንድ የፖለቲካ ድርጅቶች እርስ በርሳቸው እንዲተዋወቁ ዋና ዋና የሚባሉ ችግሮችን አንጥረው እንዲያወጡና እንዲመክሩ መፍትሄ ናቸው የሚሏቸውንም ሐሳቦች በጥልቀት እንዲፈትሹ ሁኔታዎች የተመቻቹባቸው ቀኖች እንደነበሩ ገልጸዋል። ወደ ስብሰባው የተጋበዙት የፖለቲካ ድርጅቶች በተለያዩ እምነቶችና አስተሳሰቦች ወይም በጎሳ ማንነትም የተደራጁ እንደነበሩ የጠቀሱት ዶክተር እርቁ የተጠሩባቸውን አራት መመዘኛዎች ዘርዝረዋል። አንዱ የኢትዮጵያ አንድነትና ሉዓላዊነት ጥያቄ ውስጥ የማይገባ ድርጅቶቹ በዛ አቅጣጫ በፕሮግራማቸውም ላይ ግልጽ አድርገው ያስቀመጡት መሆን አለበት የሚል ነው። ሁለተኛ ደግሞ የግለሰብ ነጻነት፣ የዲሞክራሲ መብት እና በአጠቃላይ የሰብአዊ መብት ድንጋጌዎችን የሚያከብሩና ለዛም የታገሉ የሚል ነው። ሦስተኛ ደግሞ በተቃዋሚነት ወይም በለውጥ ፈላጊነት ያቆሙና ያንንም የቆሙበትን አላማ ለህዝብ ያስረዱ። አራተኛ ደግሞ ተከታይ ያላቸው በእነዚህ መስፈርቶች ተነስተን ነው ጥሪ ያደረግነው። አሁን ኢትዮጵያ ውስጥ ሊቀለበስ የማይችል የለውጥ ጥያቄ አለ የሚሉት አቶ የሸዋስ አሰፋ በመጪው አንድ ወር ጊዜ ውስጥ ገዢውን ፓርቲ ኢህአዴግን ጨምሮ ሁሉንም ወገኖች ያካተተ አገር አድን ተብሎ የተሰየመ ጉባኤ ለማካሄድ ኃላፊነት መውሰዳቸውን አመልክተዋል። በኢትዮጵያ ህዝብ አምባገነን የማይሸከምበት ደረጃ ላይ ደርሷል። ያለውን ብቻ ሳይሆን የሚመጣውንም የሚያስተናግድ አይደለም፣ እና ይሄ ጥሩ ሁኔታ ነው በሚል ሽግግሩን ማገዝ ነው። እኛ ከዚህ በፊት ስንጠይቅ እንደነበረው መጀመሪያ የፖለቲካ እስረኞች በሙሉ መፈታት አለባቸው፣ አንድም ሳይቀር። ከዛ ቀጥሎ አገር አድን ውይይት እነዚህ የታሰሩ እና የተፈቱ የፖለቲካ አመራሮችን ጨምሮ በውጭ ሀገር ያሉትን ጨምሮ በየትኛውም የትግል ስልት ያሉትን ሁሉ ጨምሮ ውይይት መደረግ አለበት። ከዚያ በኋላ የሽግግር መንግስት ወይም የሽግግር ስርዓት መፈጠር አለበት። እነዚህ ናቸው ስቴፖች። ስለዚህ በእኛ እምነት አሁን የመጀመሪያው ስቴፕ በተሟላ ደረጃም ባይሆን እየተሄደ ነው። ብዙ የፖለቲካ እስረኞች እየተፈቱ ነው። ቀጥሎ አገር አድን የሆነው ውይይት መደረግ አለበት። ለዚህ ትብብር ጥሩ መሰረት ነው የጣለው ይሄንን ሀገር ውስጥ ለማድረግ ኃላፊነት ወስደናል። አገር ውስጥ ያለን ፓርቲዎች እናዘጋጃለን። አሁን ይህን ውይይት ከሁሉም የፖለቲካ ኃይሎች የተወጣጡ ዋና ነጥቦች ግን የኢትዮጵያ አንኳር ችግሮች ምንድን ናቸው? ምንም የማይካደው አገዛዙ አንድ ችግር ነው። በእርግጥ ከዚ በፊትም ባለው ሁኔታ የኢትዮጵያ ሕዝብ በመረጠው ተዳድሮ ያቅም በንጉሱም በደርግም በኢህአዴግም አምባገነን ነው፣ ላዩ ላይ የሚወጣበትና አንዱ በመረጠው ያለመተዳደርና አሁንም ያመቀጠሉ ነው የህወሀት ፕሮግራም እና የፌዴራል አወቃቀር እነዚህ ሁሉ ተነስተዋል። አገዛዙ ለለውጥ ዝግጁ አለመሆኑ እነዚህ እነዚህ ችግሮች በተቃዋሚው በኩል ደግሞ ተበታትነው አንድ ሳይሆን የኢትዮጵያን ህዝብ ትግል ከማገዝ ይልቅ ወደ መጠላለፍ መሄዱ እነዚህ ሁሉ ችግሮች ተነስተዋል። በህዝብ በኩል ደግሞ የሞተ የቆሰለም ቢሆን ኦርጋናይዝድ የሆነና በሁሉም ቦታ በአንድ አይነት ሰዓት በአንድ አይነት ጊዜ ካልሆነ የለውጥ ጥያቄው በየተራመው ሞት ነው የሚሆነው የሚል አጠቃላይ ችግሮችን ከዳሰስን በኋላ መፍትሄው ቅድም እንዳልኩት አገራድን የሆነ ውይይት ያስፈልጋል ለዛ ደግሞ አግላይ ያልሆነ እንግዲህ በጣም በተደጋጋሚ ሲነሳ የነበረው ከንጉሱ ወደ ደርግም ከደርግ ወደ ኢህአዴግም ያለው ሽግግር አግላይ የሆነ ነበር እና ያንን ያረመ ንግግር ያስፈልጋል። ሁሉንም ያካተተ ማለት ነው። ይሄ ጅምር ነው። ሌሎች የፖለቲካ ድርጅቶች መገለል የለባቸውም፣ ሀሳብ መስጠት አለባቸው። ሀሳብ ያላቸው ሰዎችም ሀሳባቸውን እጅ ውስጥ ማስገባት አለባቸው። በእርግጥ አድካሚ ሊሆን ይችላል፣ ግን የሁሉንም ሀሳብ እንግዲህ ኢትዮጵያ ዳይቨርስ የሆነች ሀገር ናትካል የሁሉንም ሀሳብ ማካተት አንዱ ችግር ነው እስካሁን ታይቶ የነበረው እና ይህን ጉባኤ ይህንን መቅረፍ አለበት በሚቀጥሉ ስብሰባ የሚል ነው። ስብሰባዎችን የሚከለክለው የአስቸኳይ ጊዜ አዋጁ የተጣለው የሲያትሉ ስብሰባ በተጀመረበት ዕለት ባለፈው የካቲት ዘጠኝ ነበር። እናም በአንድ ወር ጊዜ ውስጥ ኢትዮጵያ ውስጥ እንዲህ አይነት ጉባኤ ለመጥራት የሀገር ውስጥ ፓርቲዎቹ ኃላፊነት ሲወስዱ አዋጁን ግምት ውስጥ አስገብተው ይሆን? አዎ፣ በነገራችን ላይ ከዚህ በፊትም አስቸኳይ ጊዜ አዋጅ በነበረ ጊዜም ከዛም በኋላ ስብሰባዎችን አድርገናል። መከራውን ትግሉን ያበዛዋል እንጂ ስብሰባ ከማድረግ አያግደንም። ሰማያዊ ፓርቲም ከዚህ በፊት እንደምታስታውሰው ኢትዮጵያን ማን ይታደጋት የሚል በአምባሳደር አዳራሽ አድርጓል። እና እንደተባለው እነሱንም እኛንም ሀገርን የሚያድን ነው በሚል መንፈስ ይህን ስብሰባ ይህ ህዝባዊ ስብሰባ አይደለም ወይም ሰላማዊ ሰልፍ አይደለም። ትልልቅ ሰዎች፣ ኃላፊነት የሚሰማቸው ሰዎች የሚሰበሰቡበት ነው። ስለዚህ ብዙም ችግር ይገጥመዋል ብለን አናስብም። መቼም እነዚህን ነገሮች ወደዛ ጠጋ እያልን ስንሄድ የምናያቸው እና የምንነጋገርባቸው ይሆናሉ። አቶ የሸዋስ፣ ነገር ግን በተለይ በፖለቲካው አለም ውስጥ ያሉ በውጭ ያሉ ሰዎች ብዙ ጊዜ ወደ ሀገር ለመመለስ ስጋት አለባቸው፣ የመታሰር ስጋት አለባቸው፣ የደህንነታቸው ጉዳይ አለ እና ኢትዮጵያ ውስጥ እናዘጋጃለን ስትሉ ስለ ደህንነታቸው ምን ዋስትና ይኖራቸዋል? ይመለከተናል የኢትዮጵያ ጉዳይ የሚሉ አካል አካላት ሁሉ ቢገኙ ነው እንደዚህ አይነት ስብሰባና ጉባኤ ሲካሄድ ይሄን አስባችሁበታል። እንግዲህ በአዘጋጅ በኩል የሚታሰበው ቅድም እንዳልከው ሁሉንም ያሳተፈ እንዲሆን ጥሪ ማድረግ ነው። ወደዚህም ቢሆን የታሰበውን ያክል ሰው ወይም ቢያንስ አስር አስራ አምስት ፐርሰንት የሚሆን ሰው ቀርቷልና ወደዛም በሚዘጋጅበት ጊዜ የሚችለው ይመጣል። ዋናው ግን በመንፈስ አንድ መሆን ነው። ያ ጉባኤ የጋራችን መሆኑን አገራድን መሆኑን በተለያየ መንገድ አብሮ መስራት ይቻላል። ዘመኑ የቴክኖሎጂ ነው። በኢንተርኔትም በምንም መከታተልና የዛ አካል መሆን ይቻላል። እንደው የማይቻልበት እንኳ ሁኔታ ነው። በሰራም በምን ቢፈጠር ማለቴ ነው። የሲቪክ ማህበራት ኃላፊነት ህዝቡን ማንቃት፣ ሲቪሉን ህዝብ መቀስቀስ፣ ለመብቶቹ እንዲቆም ማድረግ ከዋና ዋና ስራዎቻቸው መካከል ናቸው ያሉት አቶ የሸዋስ አሰፋ የትብብርን ተግባር አድንቀዋል። ከአቶ የሸዋስ አሰፋና ከዶክተር እርቁ ይመር ጋር የተደረገው ሙሉ ውይይት በዌብሳይታችንና ፌስቡክ ገጻችን ላይ ሰፍሯል። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ዋሽንግተን ሰሎሞን አባተን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ካለፈው ዓርብ የካቲት 9 2010 ዓ ም አንስቶ በኢትዮጵያ የሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ በ15 ቀናት ጊዜ ውስጥ ለተወካዮች ምክር ቤት ቀርቦ ከጸደቀ ለቀጣይ ስድስት ወራት ተግባራዊ ይሆናል ሲል የኢትዮጵያ መንግሥት ይፋ አድርጓል። አዋጁን አስመልክቶ የተለያዩ አካባቢዎች ነዋሪዎች የተለያዩ አስተያየቶች እየሰጡበት ነው። ዘጋቢያችን አለም ፍስሐ የሁለት የመቀሌ ከተማ ነዋሪዎችን አነጋግሮ ተከታዩን ዘገባ ልኮልናል። እንግዶቼ በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪዎች ናቸው። አቶ አብርሃ ደስታ የአረና ድርጅት ሊቀመንበርና የፖለቲካል ሳይንስ አስተማሪ ሲሆኑ ወጣት መሀሪ ዮሐንስም በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪና ተማራማሪ ነው። ሁለቱም የሰጡኝ አስተያየት በየተራ አቀርበዋለሁ። መጀመሪያ በአረና ድርጅት ሊቀመንበር በአብርሃ ደስታ ጀምረዋለሁ። አብርሃ ደስታ የአስቸኳይ ጊዜ አዋጅ መታወጅ ነበረበት ወይ ለሚለው ጥያቄ ምላሽ በመስጠት ይጀምራል። አስፈላጊነቱ አይታየኝም። ምክንያቱም የአስቸኳይ ጊዜ አዋጅ የሚታወጅበት ዓላማ አሁን በኢትዮጵያ ባለው ሁኔታ የለም። ምክንያቱ የአስቸኳይ ጊዜ አዋጅ የሚያስፈልገው ሕዝብን አደጋ ውስጥ የሚከት ጉዳይ የተፈጥሮ አደጋ ሊሆን ይችላል፣ በፖለቲካ ደግሞ የሀገር ወረራ ሊሆን ይችላል። እንደዚህ አይነት ነገር ሲያጋጥም የአስቸኳይ ጊዜ አዋጅ ይታወጃል፣ ህዝብን ለማዳድ የህዝብን ደህንነት ለመጠበቅ ሲባል። በአሁኑ ሰዓት ግን ያለው ሁኔታ ህዝብ መንግስትን የሚቃወምበት መብትን የሚጠይቅበት ጉዳይ ስለሆነ መብትን መጠየቅ አስቸኳይ ጊዜ አዋጅ የሚያስፈልገው አደጋ ሳይሆን መብት ነው። መብት ደግሞ መብት ማስከበር ማክበር የህዝብን ጥያቄ ሲኖር መመለስ ነው መፍትሄው የሚሆነው። ስለዚህ የኢትዮጵያ መንግስት የኢትዮጵያ ሕዝብ እየጠየቀው ያለውን ጥያቄ በመመለስ ተገቢን መልስ በመስጠት ማረጋጋት ሲገባው ጸረ መንግስት ለተነሳ ሕዝብ ወይም መብት ለጠየቀ ሕዝብ አስቸኳይ ጊዜ አዋጅ በማወጅ መብትህን እገድባለሁ እጨቁንሃለሁ ብሎ ማለት ተገቢም አይደለም፣ መፍትሄም ሊሆን አይችልም። የፖለቲካ ቀውሱም ወደ ባሰ ሁኔታ የሚወስድ ነው። ስለዚህ መንግስት መፍትሄ ምንድን ነው ብሎ የፖለቲካ ውይይት ከማድረግ ከባለድርሻ አካላት ጋር ማለት ነው፣ ይልቅ መብታቸው ሲጠይቁ የባሰ መብታቸውን እገድባለሁ ብሎ ማለት ስህተት ነው። እሺ፣ አብራ አንድ አንድ አስተያየት ሰጪዎች ምን ይላሉ? በኦሮሚያም ሊሆን ይችላል፣ በአማራም በርከት ያሉ የትግራዊ ንብረትና ህይወት እየጠፋ ነውና ይህ አስቸኳይ አዋጅ እነዚህን መጥፎ ነገሮች ሊገድብ ይችላል የሚል ተስፋ አላቸውና፣ አንተ ምንድን ነው ምትለው? የትግራይ ተወላጆች ጥቃት እየተፈጸመባቸው ነው። ነገር ግን ጥቃት የሚፈጸምባቸው የተፈጸመባቸው ምክንያት ምንድን ነው? የስርዓቱ ተምሳሌት ናቸው ተብሎ የስህተት ፖለቲካዊ አረዳድ ስላለ ነው። የትግራይ ሕዝብና ኢህአዴግ መንግስት የተለያዩ ሆኖ ሳለ ኢህአዴግም ከሚጠቀምበት ፕሮፓጋንዳ የተለያዩ የፖለቲካ ሀይሎችም ካላቸው የፖለቲካ አረዳድ የተሳሳተ የፖለቲካ አረዳድ ምክንያት ነው ጥቃት እየተፈጸመባቸው ያለው። ግን አጠቃላይ በሂደት በአሁን ያለው የህዝብ ጥያቄ በኦሮሚያ የሚሆን፣ በአማራ የህዝብ ጥያቄ አለ። በመላው ኢትዮጵያ ማለት ይቻላል የህዝብ ጥያቄ ምንድን ነው? አፈና ይወገድ ነጻነታችንን እንፈልጋለን የሚል ህዝብ አለ። ስለዚህ ይህንን ህዝብ በሂደት መብቱ የጠየቀውን ጥያቄ ሊመለስለት ስላልቻለ መብቱን ሊከበርለት ስላልቻለ ነጻነት ማግኘት ስላልቻለ አላስፈላጊ ወደሆነ አመፅ ገብተዋል። ስለዚህ በአመፁ ሂደት የትግራይ ልጆች እየተጎዱ ነው። ነገር ግን አሁን አመፁ የሚቆምበት የትግራይ ልጆችን በሰላም የሚኖሩበት አጋጣሚ መፍጠር የምንችለው የህዝቡን ጥያቄ በአግባቡ መመለስ ስንችል ነው። ነጻነት መስጠት ስንችል ነው። ጥያቄ ምንድን ነው ብለህ ከህዝቡ ጋር ተወያይተህ መፍትሄ ማምጣት ሲቻል የትግራይ ልጆችም በሰላም መኖር ይችላሉ። ጥቃት ሊፈጸምባቸው ይችላል እንጂ ህዝቡ መብቱን ስለነፈከው፣ የባሰ ችግር ስለፈጠርክበት የትግራይ ልጆች በሰላም ይኖራሉ ማለት አይደለም። በአጠቃላይ ግን የትግራይ ህዝብ በኦሮሚያም በአማራም በሌላም ከኦሮሞ ህዝብ ከአማራ ህዝብ ለብዙ ዓመታት ኖረዋል አብሮ ኖረዋል እና ምንም አይነት ችግር አልደረሰበትም። ችግር እየደረሰበት ያለው አሁን ነው። አሁን አፈና ስለበዛበት ነው በኢህአዴግ መንግስት ምክንያት ስለዚህ አፈናውን በማስወገድ የህዝብን ጥያቄ በመመለስ አመፁን ማረጋጋት ይቻላል። አመፁን በማረጋጋት የትግራይ ህዝብ ኢላማ ተደርጎ ጥቃት እየተፈጸመበት ያለውን ማስቆም ይቻላል። እኔም በጣም አመሰግናለሁ። መጀመሪያ ሙሉ ስምህና አድራሻ አንስ ነ ማህሪ ዮሀንስ ይባላለው። በማል ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂክ ጥናቶች መምህር ነኝ። እሺ ማህሪ፣ በቅቡብ ሀገራችን የታወጀ አስቸኳይ አዋጅ አለና ይህን አዋጅ እንዴት ነው የምታየው? አዋጅ ሀገርና ህዝብ አደጋ ውስጥ ሲገቡ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። የኛ ብቻ አይደለም፣ በሌላ ሀገሮችም የተለመደ አሰራር ነው። የተለመደው የህገ መንግስት ፕሮሲጀር የተከተለ አሰራር የህግ አስከባሪ አካላት ህግ ማክበር ሲያቅታቸው የግድ የአስቸኳይ ጊዜ አዋጅ ማወጅ ይጠበቅባቸዋል ነው። ይሄ ለማንም አይደለም፣ ለሁላችንም ነው። ብቻ ሀገር መፍረስ የለባትም። ይህ ህዝብ እርስ በርስ መባላት የለበትም። ስለዚህ በዚህ አስቸጋሪ ወቅት ነገሮች ከቁጥጥር ውጭ እየወጡ ሀገሪቱ ወደ መፍረስ አደጋ እየተጓዘች ህዝቦች እርስ በርስ ጦርነት ለመግባት የሚያስገድድ ሁኔታ ውስጥ እየገባልበት ጊዜ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። ካልሆነ እንደ ሀገርም መቀጠል ላንችል በሌላ ሀገሮች እንደዚህ አይነት አዋጅ ይታወጃል ወይ? ለምሳሌስ? አስቸኳይ ጊዜ አዋጅ ስንለው ብዙ ጊዜ በሁለት ምክንያቶች ሊሆን ይችላል። አብዛኞቹ ሀገሮች የህገ መንግስታቸው ድንጋጌዎች አንድ አካል አድርገውታል። በተፈጥሮ አደጋም ይሁን በሰው ሰራሽ አደጋም በጣም አስቸጋሪ የሆኑ ችግሮች ሲፈጠሩ አስቸኳይ ጊዜ አዋጅ ያውጃሉ። የሰው ሰራሽ የምንላቸው የሽብር ቡድኖች እንዲሁም ደግሞ ህገ መንግስታዊ ያልሆኑ ስልጣን መውጣት የሚፈልጉ ሀይሎች ሀገርን ህግን ጥሶ እየተንቀሳቀሱ ህዝብና ሀገር አደጋ ላይ ሲጥሉ አስቸኳይ ጊዜ አዋጅ ይታወጃል። ከዚህ አንጻር ነው መታየት ያለበት። ስለዚህ ከእኔ የአሁኑ አስቸኳይ ጊዜ አዋጅ ሀገሪቱ አደጋ ውስጥ በገባችበት ወቅት አስቸኳይ ጊዜ አዋጅ መታወጅ አለበት ነው ብዬ ነው የማምነው። ከዛ ውጭ ሌላ መፍትሄም ሊኖር አይችልም ብዬ አስባለሁ። እሺ መሀሪ፣ አንድ አንድ አስተያየት ሰጪዎች ግን ምን ይላሉ፣ ህዝቡ ጥያቄ እያስነሳ ነው፣ እዚህ አስቸኳይ አዋጅ ከማውጣት ጥያቄዎችን መመለስ ነበረበት የሚሉ ለምን አለ አስተያየት። ጥያቄዎች እኮ መመለስ አለባቸው። ጥያቄዎች ግን በህገ መንግስታዊ መሰረት ነው መመለስ ያለባቸው። ጥያቄዎቹ ህገ መንግስታዊ ናቸው ወይ? ህግ አክሮ ነው ወይ ጥያቄዎች እየሄዱ ያሉት ነው? ሌላ ጥያቄ መሆን ያለበት አሁን ዘርን ለይቶ ማጥቃት ጥያቄ ነው የህዝብ ጥያቄ ነው፣ ዴሞክራሲያዊ ጥያቄ ነው፣ የሰላም ጥያቄ ነው፣ የልማት ጥያቄ ነው። ምናልባት ስልጣንም መውሰድ የሚፈልግ ወደ ስልጣን መውጣት የሚፈልግ ሀይል ካለ ሌላው በዘር ለይቶ እያጠቃ ያገኘውን እየገደለ የዜጎች ህገ መንግስታዊና ሰብአዊ መብት እየጣሰ ነው መሆን ያለበት ወይስ እንዴት ነው? እነዚህ በህገ መንግስታዊ ፕሮሲጀር የሚጠየቁ ጥያቄዎች ህገ መንግስታዊ መርህን ተከትሎ መፈታት አለባቸው። አዎ። አሁን ግን ኢትዮጵያ ውስጥ እየተካሄደ ያለው እያየነው ነው ያለው ነገር ይሄ ህጋዊ ጥያቄ አይደለም። ሰው መግደል የህገ መንግስት ጥያቄ ነው እያላም ነው። አንድ አንድ አስተሳሰብ ስለጥቶች ደግሞ ምን ይላሉ? ይህ ዘር ለይቶ የመጥቃት ስራ የሚካሄድበት ምናልባት ኢህአዴግና የትግራይ ህዝብ አንድ ናቸው፣ ህወሓትና የትግራይ ህዝብ አንድ ናቸው ስለሚባል በተሳሳተ አመለካከት ስለሚያስቡ የሚል አስተያየት አላቸው ነው። ምን አስተያየት አለ? በመጀመሪያ ደረጃ ማንኛውም ሰው አንድ ድርጅትና አንድ ህዝብ አንድ ናቸው ማለት የለበትም ተገቢም አይደለም። ሂስቶሪካሊ የነበረውን የትግል ለማውሳት ይመስለኛል። ከዛ ውጭ የረባንትን ያለው አይመስለኝም። የትግራይ ህዝብና ቲፒኤልኤፍ አንድ ናቸው፣ በገድል ወቅት የነበራቸው ግንኙነት ሊሆን ይችላል። በየትኛውም አይነት መልኩ ግን አንድ ድርጅትና አንድ ህዝብ እንትን ሊሆን አይችልም፣ አንድ ሊሆን አይችልም። ስለዚህ ይህንን ስላለ ነው ብሎ ምክንያት ለመስጠት እና ቢሆንስ ዘር ለማጥፋት ነው እንዲ ምትነሳው ትታገላለ እንጂ እና እኔ አንደኛ፣ አይደሉም። ሁለተኛ ቲፔሌፍ እንደዚህ ያለ ብሎ ለምን ሰው ይቀበለዋል? ድርጅትና ህዝብ ልጅት አንድ ሊሆን ይችላል። አንድ ሰው በዚህ በሀያ አንደኛ ክፍለ ዘመን አንድ ድርጅትና አንድ ህዝብ ናቸውና ህዝቡ እንዳጥፋው ብሎ ሊያስብ ይችላል። ይሄ ኮስማና ምክንያት ነው ለርባን። በጣም አመሰግናለሁ። በመጨረሻም ንግድና ምጣኔ ሀብት በኢትዮጵያ ከሁለት ዓመታት በላይ የዘለቀው የጸረ መንግሥት ተቃውሞ ግጭትና የአስቸኳይ ጊዜ አዋጅ በሀገሪቱ ምጣኔ ሀብት ምን አይነት ተጽዕኖ ያሳድራል? የምሽቱ ንግድና ምጣኔ ሀብት የትንተና ጉዳዮች ይሆናል። አዘጋጁ ሄኖክ ሰማግዜር ለረጅም ዘመናት በልማት ምጣኔ ተቋማት ያገለገሉ ባለሙያዎችን ጋብዟል። ዶክተር ደምስ ጫና ያለው ከአዲስ አበባ፣ ዶክተር አክሎክ ቢራራ ከዩናይትድ ስቴትስ። የፖለቲካ አለመረጋጋቱና ተያይዘው የሚሄዱት እርምጃዎች የሚወሰዱት እርምጃዎች በምጣኔ ሀብት ላይ ምን አይነት አንደምታ አላቸው ይኖራቸዋልስ? ዶክተር ደምስ ጫን ያለው ከተናገሩት እንነሳ። እኔ ወደ አስቸኳይ ጊዜ አዋጁ መሄድ በፊት በአጠቃላይ የኢኮኖሚ ፍሬንድ ምንድን ነው አሁንም በምን ላይ አለ ብዬ ይመስለኛል ምክንያቱም ብልይበቱ ብዙም ስለማይታይ ከዚህ ጋር ከዚህ ቀደምም ቢሆን የተፈጠሩ ተመሳሳይ ሁኔታዎች አስቸኳይ ጊዜ አስታውጆ ነበር። ከዚያ በፊት የነበረው የኢኮኖሚ እድገቱ ቀጥሏል። ከዚያም በኋላ ቀጥሏል። አሁን በሀገር ውስጥም ሆነ ሰዎች ያሉ ተንታኞች የሚያስረዱን የኢኮኖሚ እድገት ተጠበቁ ብዙም ብዙም የተዛመደ ነገር እንደሌላቸው ነው ብዙም የተዛመደ ነገር የለውም ነው የሚሉት። ዶክተር አክሎግ ቢራራ እርሶስ ምን ይላሉ እዚህ ላይ? እኔ ከእሳቸው የተለየ ሀሳብ ነው ያለኝ። ምክንያቱም አንድ አገር እርጋታ በሌለበት ጊዜ፣ ቀውስ በሚፈጠርበት ጊዜ የዚያ አሉታዊ ውጤት ለህዝቡ ይታያል። ምንም ልንክደው የምንችል ነገር አይመስለኝም። የልቅስ የሚያዋጣው መሰረታዊ ችግሮቹ ምንድን ናቸው? የፖሊሲ ችግር አለ ወይ? የፖለቲካ ችግር አለ ወይ? የአመራር ችግር አለ ወይ? የአስተዳደር ችግር አለ ወይ? የተሳትፎ ችግር አለ ወይ? የሚሉትን በአጠቃላይ አይቶ ለእነዚያ መፍትሄዎች፣ ሁላችንም ያገባናል ወደሚል ፎርሙላ ብንሄድ ወይም ደግሞ ዘዴ ብንሄድ ነው የሚያዋጣው። ለምሳሌ ጥቂቶቹን ዶክተር ደምሴ ካሏቸው የምለይባቸውን ልናገር። የውጭ ምንዛሬ ጥረት አለ በሚባልበት ጊዜ የውጭ ምንዛሬ ከየት ይመጣል የሚለውን ያስተጋባል። የውጭ ምንዛሬ ወደ ውጭ በምንልከው ቃል ሊገኝ ይችላል። የፎሪን ዳይሬክት ኢንቨስትመንት መዋለ ንዋይ እንደልብ እንደ ልብ ከውጭ የሚገኝ መሆኑን ያሳያል። ስደተኛው ወደ አገር የሚልከው ገንዘብ ይመለከታል። እነዚህ ሁሉ ተመልክቶ የሚያሳይ አጠቃላይ ስዕልን ያቀርብልናል። ሰላምና እርጋታ የሌለበት ሀገር ሁልጊዜ በጣም ትልቅ ችግር ይኖርበታል። ስለዚህ ተጽዕኖ አለው ነው የሚሉት። ወደ ዝርዝሩ እንመለሳለን። ወደ አዲስ አበባ ልሂድ። ዶክተር ደምስጫን ያለው እንግዲህ በአለፉት ሁለት ዓመት በላይ በዘለቀው የጸረ መንግስት ተቃውሞ ግጭት የተመለከት ናቸው የፋብሪካዎች መቃጠል፣ የንግድ ተቋማቶች መቃጠል፣ የመንገዶች መዘጋቶች አሉ። ይህንን አስመልክቶ መንግስቱ በተለይ የአገሪቱ ምጣኔ ሀብት አደጋ ላይ እንደወደቀ ነው አስቸኳይ ጊዜ አዋጁን ሲያውጅ የገለጸው። ከእርሶ ጋር መነጋገር የምፈልገው እንደዚህ አይነት ሁኔታዎች አንደኛ በእርሶ እይታ ተከስተው ከሆነ ከሆነ ደግሞ ምጣኔ ሀብቱ ላይ ምን አይነት የዞረ ድምር ይኖራቸዋል ይላሉ በዚህ በፊትም በተመሳሳይ ባለፈው ጊዜ ለአስቸኳይ ጊዜ አዋጁ ከመውጣቱ በፊት በተፈጠሩት ሁኔታዎች ተመሳሳይ እንደዚሁ ውይይት ያደረግን ይመስለኛል። ያን ጊዜም ተናግሬ የነበረው ውስጥ ሆነንና ውጭ ሆነን የምንሰማቸው ሊለያዩ ይችላል። አሁን የሚታዩ ኢንሲደንሶች ምን ምን አካባቢ ፖኬት የሆኑ ኤሪያዎች ላይ ሆኑት ነገሮች በግብርናውም ሆነ በኢንዱስትሪም ተሌሎችም ላይ የሚፈጥሩት ተጽዕኖ ነው ምንድነው ብሎ ለመተንተን መረጃውን ባይኖረን በእኔ አሁንም ቢሆን በጣም ግር ጊዜ ከዚህ በፊት እንደታየ በሁለተኛ ደረጃ ቅድም የተነሳው ለምሳሌ ያህል ተብሎ የውጭ ምንዛሬ ውጥረት ከዚህ ጋር እያያዛ ብሎ መሰንተን እኔ አሁን በጣም ትክክል ያልሆነ ይመስላል። በአጠቃላይ የውጭ ምንዛሬ ውጥረት እየተከሰተ ያለው እንደውም በሌላ ጽንፉ ሀገሪቷ በፈጣን እድገት ላይ ላለች በዛ ፈጣን እድገት ያለው የውጭ ምንዛሬ አቅርቦትና ፍላጎት መለያየታል። እድገቱ የፈጠረው እንጂ እንደዚህ አይነት ሁኔታዎች የፈጠሩት ነገር አይደለም። ይሄ ዛሬ በቀደም አስቸኳይ ጊዜዎች ስለታወጀ የሆነ ሳይሆን በተከታታይ ሊቆይም በሚችል ነው። ሁለቱ ፔ የኢንቨስት እያደረገች ያለችው አገሪቷና የውጭ ምንዛሬ በከፍተኛ ይፈጥራሉ ተብሎ የሚጠበቁ የግብርና ሮች ያንን ሊሸፍን በሚችል ደረጃ ስለሚመጡ ድረስ በብዛት የውጭ ምንዛሬ ይፈልጋሉ እንጂ ስለዚህ ይሄ የፍላጎትና የአቅርቦት ሁኔታ ነው። ግብርና ውስጥ ነው ያለሁት። ግብርናው በጣም እያደገ ነው። አሁን በአሁኑ ሰዓት ማዘመንና ኮመርሻል ላይ ማድረግ ላይ ገባ ተብለን ስንነሳ ይሄ ግብርናው የሚፈልገው መሽነሪ እችንም ተጨማሪዎቹ ምንዛሬ ጫና ይፈጥራሉ እንጂ ግብርናው ራሱ አሁኑኑ ያንን ምንዛሬ በሚፈጥር መንገዱ ላይ ደርሷል ማለት አይደለም። ስለዚህ እኔ ከሁለቱ ጋር ቢለያይ ገና ይመስለኛል። ዶክተር አክሎ ግቢራ ጨርሰው ከሆነ አይ፣ ዶክተር ደምሴና እኔ ብዙም አንግባባም። ምክንያቱም ዶክተር ደምሴ የሚናገሩት ምንድን ነው መሰረታዊ የሆነ ችግሩ መዋቅራዊ ችግሩ በፍላጎትና በአቅርቦት መካከል በጣም ከፍተኛ የሆነ ልዩነት ስላለ ነው ማለታቸውም እኔ እንደሚገባኝ ከሆነ ፍላጎቱ በጣም ከፍ ያለ ስለሆነ አቅርቦቱ ከዚያ ጋር ሊግባባ አልቻለም ብለዋል። ይሄ ትክክል ነው። ኖርማል በሆነ ሁኔታ ወይም ደግሞ እርጋታ ባለበት ሁኔታ ትክክል ነው። ነገር ግን ለምሳሌ በሰሜን በኩል ያለውን የኢኮኖሚ አካል እንየው። እኔ ውጭ ሀገር ብኖርም እሱ አገር ቤት ቢኖርም ምንም ልዩነት አያመጣም። በጎንደር በባህር ዳር በሌሎች ቦታዎች የውጭ ምንዛሬ ሊገኝ የሚችለው የስራ እድል የሚገኘው ቱሪዝም ሲኖር ነው። ቱሪዝም ደግሞ ከውጭ የሚመጡ ግለሰቦች እንደ ልባቸው ለመንሸራሸር የሚችሉት ደግሞ ሰላምና እርጋታ ሲኖር ነው። ከኖቬምበር ትዋንቲ ፊፍቲን ጀምሮ ነው እርጋታና ሰላም በኢትዮጵያ ውስጥ የሌለው ግለሰቦች ህብረተሰቦች እቤታቸው አይ ይሄ ሥርዓቱ አልጠቀመኝም። በተለይ ወጣቱን ትውልድ ሪሊ መርሳት የለብንም። ወጣቱ ትውልድ አይ ከዚህ እድገት ምንም የማገኘው ነገር የለም ብሎ በሚነሳበት ጊዜ የኢኮኖሚ ቀባ ይደረጋል። ምክንያቱም ሌላ አማራጭ ስለሌለው ሰው በቤቱ ይቆያል። አሁን በቅርቡ በኦሮሚያ የተከሰተው አሁን በቅርቡ በአማራ ክልል የተደረገው በባህር ዳርና በጎንደር በሌሎችም ቦታዎች የሚደረገው ዕቀባ ኢምፓክት የለውም በሚሉበት ጊዜ ዶክተር ደምሴ እንዴት ያለ ዓለም ኢትዮጵያ ከሌላው ዓለም የተለየ ሆኖ አገኘዋለሁ። የእርሻ ምርቱ እያደገ መሄዱን እኔም አልክድም። ነገር ግን የእርሻ ምርቱ የወደ ውጭ የሚላኩ እቃዎችን ማቅረብ ይኖርበታል። እርጋታና ሰላም በሌለበት ቦታ መንገዶች ሲዘጉ እንቅስቃሴ በሌለበት ቦታ በምንም አይነት ኤክስፖርት ሊያድግ አይችልም። ሌላው ደግሞ መዋቅራዊ የሆነ ችግር አለ። ዘላቂና ፍትሐዊ የሆነ እድገት እንዲኖር ከተፈለገ ሰላምና እርጋታ መኖር አለበት የሚል ነው። ወጣቱ ትውልድ አይ ከዚህ እድገት ምንም የረባ ነገር አላገኘውም ብሎ መስዋዕት እየሆነ ነው እና ይሄ ወጣት ትውልድ መስዋዕት እየሆነ መንገዶች እንዲዘጉ እያደረገ፣ ይህ እንዴት ሊካድ ይችላል? ይሄ ኢምፓክት የለውም የሚለው እኮ ኢኮኖሚው የሚንሳፈፈው በአየር ላይ ነው ማለት ነው። አድማጮቹ ውይይታቸው አልተጠናቀቀም በሚቀጥለው ሳምንት ይቀጥላል። ስርጭታችን አብቅቶ ከመሰነባበታችን በፊት ደግሞ አጫጭር የማጠቃለያ ዜናዎችን እናሰማለን። አለነች ኢትዮጵያ ባለፈው ሳምንት አስቸኳይ ጊዜ አስተዳደር የታወጀ ቢሆንም የጸጥታ ስጋት የለም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገልጸዋል። አዋጁ ባለፈው ሐሙስ የታወጀው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከስልጣን እንደሚሰናበቱ በአስታወቁ ማግስት መሆኑ የሚታወቅ ነው። የሀገሪቱ መንግስት የፖለቲካ ውጥረቶች ለማርገብ ሲል በርካታ የፖለቲካ መሪዎችንና መንግስትን የሚነቅፉ ሰዎችን ከእስር ከለቀቀ ሁለት ቀናት በኋላም ነው። የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ዩኒሴፍ ዛሬ ባወጣው መግለጫ የጨቅላ ህፃናትን ህይወት ለመታደግ ዓለም አልሰራም ይላል። የሩዋንዳ ወታደራዊ ኃይል መጥፎ የኑሮ ሁኔታን በመቃወም ከመጠለያቸው በወጡት የኮንጎ ስደተኞች ዛሬ ተኩስ ከፍቷል። ከሶስት ሰዓት በኋላ ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና አዳኒት ፍስሐዬ ነን። ከአቀናባሪው ንጉሱ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገረቡ ረቡ ከምሽት ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን በትግርኛ ቋንቋ ስርጭት የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም ደህና ደሩ Thank you.